ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ። ታክሲው ሞልቷል። ሄኖክ ሰማግጀር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁን ቆያለን። ሰላም፣ እንደምናመሻችሁ በዛሬው መስከረም 22 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። ከቤንሻንጉል ጉምዝ ክልል የካማሽ ዞን ተፈናቃዮች በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። ህዝብ ካለበት ሀገር ላይ ደርሰናላል። በሌላ በኩል ደግሞ በሚኖሩበት አካባቢ እዛው በቤት ውስጥ ሆነው የምግብ እጥረት እንዳጋጠማቸው የሚናገሩ አሉ። ከሮብ ጀምረን አለ የዛሬ ድረስ ከቤት የወጣን አይደለም። መንገድ ላይ የሚሄድ ሰው ምንም የለን። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ስጥ ብለን ወደ አምስት ቤተሰብ ሆነን ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ ሰላሳ ሰላሳ አምስት አርባ ሃምሳ ሆነን ነው አንድ ቤት ውስጥ የምንቀመጠው። ተፈናቃዮቹንና ነዋሪዎቹን የሰማችኋቸው ዘገባ ይዘናል። በሌላ ዘገባችን ደግሞ የአሜሪካ ኤምባሲ የዲቪ አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል እንደሌለባቸው አሳስቧል። There is no cost again to submit an entry. ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። ዕጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። የኢምባሲው ምክትል ቆንስላ ማናፍጄን ናቸው። ይዘናችኋል። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን ተመልሰን መተናል። የአማራ ክልል ገዢ ፓርቲ ወይም ብሔረ አማራ ዴሞክራሲያዊ ንቅናቄ በሚል መጠሪያ የኢህአዴግ አባል ፓርቲ የነበረው ብአዴን አማራ ዴሞክራሲያዊ ፓርቲ አዴፓ በሚል የተጠናቆ የስራ አስፈጻሚ ኮሚቴ አባላትም ምርጫ አካሂዶ የድርጅታዊ ጉባኤውን የአቋም መግለጫ በማውጣት መጠናቀቁን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ፓርቲው ድርጅታዊ ጉባኤም የስራ አስፈጻሚ ኮሚቴ አባላትን ምርጫ አካሂዷል። ከነዚህ መካከል አቶ ደመቀ መኮንንን በሊቀመንበርነት፣ አቶ ገዱ አንዳርጋቸውን ደግሞ በምክትል ሊቀመንበርነት መርጧል። ከነዚህ ከተመረጡት ከአስራ ሶስት ሰዎች መካከል አቶ ብናልፍ አንዷለም፣ አቶ ንጉሱ ጥላሁን፣ ወይዘሮ ዳግማዊት ሞገስ፣ ዶክተር ይናገር ደሴና አቶ መላኩ አለበል ይገኙበታል። እንዲሁም ፓርቲው የቀድሞ የድርጅቱን አርማ ቀይሯል። የተለያዩ ውሳኔዎች የተላለፉበት አዴፓ ድርጅቱ ጉባኤው ስኬታማ በሆነ መልኩም እንደተጠናቀቀ የሀገር ውስጥ መገናኛ ብዙኃን ዘግበዋል። በሌላ በኩል ከኢህአዴግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ሄደ ይህድን አምስት የስራ አስፈጻሚ ኮሚቴ አባላትን በመምረጥ ላለፉት አስራ አምስት ቀናት ባካሄደው ጉባኤ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ሀያ አራት ነባር አባ አመራሮቹን በክብር ማሰናበቱንም ገልጿል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ የአፍሪካ ጉብኝታቸውን በጋና ጀምረዋል። ባለቤታቸው ፕሬዚዳንት ከሆኑ ወዲህ ብቻቸውን አለም አቀፍ ጉብኝት ሲያደርጉ ይህ ለመጀመሪያ ጊዜ ነው። ትራምፕ ጋና የገቡት ዛሬ ማለዳ ሲሆን የአክራ ክልላዊ ሆስፒታልን ጎብኝተው ከዋይት ሀውስ ቤተ መንግስት የተላኩ ብርድ ልብሶችና የቴዲ ቤር አሻንጉሊቶችን ለህጻናት ሲታደሉ ተመልክተዋል። ከዚያም ከጋናዋ ቀዳማዊት እመቤት ሬቤካ አክፎ አዶ ጋር ሻይ ለመቋደስ ወደ ፕሬዝዳንታዊ ቤተ መንግስት ሄደዋል። ሜላዲያ ትራምፕ ጋናን፣ ማላዊን፣ ኬንያንና ግብጽን እንደሚጎበኙም ታውቋል። ጉብኝታቸው በእናቶችና በህጻናት የህክምና አገልግሎት፣ በልጆች የትምህርት ተደራሽነት፣ በአፍሪካ የሰረጸ ባህልና ታሪክ ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስ የአፍሪካ የራስ መተማመን ጉዞን እንዴት እየረዳች መሆኗንም ይመለከታሉ ተብሏል። የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ ዘጠኝ የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግስት ኃይሎች የአማጽያን ጥቃት ከተፈጸመ በኋላ ነው ብለዋል። አድማጮች ለሰዓቱ የያዝናቸውን አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱጌዘር። ወደ መጀመሪያው ዘገባችንን የምናልፈው ከቤንሻንጉል ጉምዝ ክልል የካማሽ ዞን ተፈናቃዮች በነቀምት ከተማ ሕዝብ ከሚደረግላቸው ድጋፍ ውጪ ከመንግስት ያገኙት እርዳታ እንደሌለ ገልጸው በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በዞኑ አንዳንድ ወረዳዎች የሚገኙ ነዋሪዎች ደግሞ በመኖሪያ ቤት ውስጥ እያሉ የምግብ እጥረት እንዳጋጠማቸው ተናግረዋል። የክልሉ ባለስልጣናት ተፈናቃዮቹን ለመመለስ እየሰራን ነው ብለውናል። ተፈናቃዮቹ ደግሞ ችግሩ በየቀኑ ሲባባስ እንጂ ሲቀንስ አላየንም ይላሉ። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉምዝ ካማሼ ዞን በተለይ በበሎይ ጅጋንፎይ ወረዳና በሌሎች ሶስት ወረዳዎች ግጭት እየተባባሰ መጥቶ ከሰባ ሁለት ሺ በላይ ተፈናቃዮች ነቀምት እንደሚገኙ የሁለቱን ክልልና የአካባቢው ባለስልጣናትን ጠቅሰን ዘገባ ማቅረባችን ይታወሳል። በዛሬ ዕለት በነቀምት ከተማ እገኛለሁ ያሉ ተፈናቃዮችን አነጋግረናል። ያነጋገርናቸው በስልክ ሲሆን፣ አንዲት የመንግስት ሰራተኛ ነበርኩኝ። ሶስት ልጆች ብቻዬን አሳድግ የነበርኩ እናት ነኝ። በእግር ተጉዤ ነቀምት ከተማ ነው የገባሁት። አሁን በመጠለያ ውስጥ እገኛለሁ ብለውናል። አነጋግሬያቸው ነበር

ከፍቅር ሆነበት ሀገር ላይ ደርሰናለን። በነቀምት ከተማ ለተደረገላቸው እገዛ ሳያመሰግኑ ማለፍ እንዳይፈልጉም ጠይቀውኛል። ያው በዚህ አጋጣሚ ደግሞ ሳላመሰግን ማላልፈው ሲሆን የነቀምትን ህዝብ በሙሉ ከቄሮም ከሁሉም በቃ የሚያም የተባበሩና ደፋ ቀና ለዝምን እገዛ ላደረጉልን ህዝብ በሙሉ በቃ ትክም ትልቅ ምስጋና እንደው ፈጣሪ እንደው የምናሸጭ እንዲመልስላቸው ደቅሞ ሁላ መሰግ እንወዳለን በጣም ያጠግናለን። ሌላው በነቀምት ከተማ በመጠለያ ውስጥ እንደሚገኙና ከአስተባባሪዎቹ አንዱ እንደሆኑም የገለጹልኝ ነዋሪ እንደሚሉት በአሁኑ ሰዓት የተጠፋፉ ሰዎችን ለማገናኘት ፍለጋ እንደተያዘ ነው። አሁን በመንግስት በኩል የሌላ የሚባል ነገር የተባለ ነገር የለም። በአሁኑ ሰዓት መንግስት ይሄ ነው እንዴት ነው ምንድን ነው ብሎ እንኳ እስካሁን ምንም የጠየቀ ነገር የለም። በህብረተሰቡ ግን ትልቅ ድጋፍ፣ በተለይ ነቀምት የነቀምትን ህዝብ ምስጋና ማድረግ በጣም እፈልጋለሁ። የነቀምት ሰው ቁርስ፣ ምሳ፣ አራት የቤተ የቤተክርስቲያን አገልጋዮች ሳይቀሩ ህብረተሰቡ ሳይቀር ቁርስ፣ ምሳ፣ አራት ተንከባክቦ ሁሉ ነገር እያደረገ ነው ያለ። በአሁኑ ሰዓት ሳሙና ሳይቀር የልጻናት የጣናት ልብስ ሳይቀር ዳይፐር ሳይቀር ይህ ሁሉ ለጣናት ሁሉ ድጋፍ እያደረገ ነው ያለው። ጣናቶች ሙሉ በጣም ተቸጋግረው ያሉ ሰዎችን ልብስ፣ ቀላል ሕክምና ሚያስፈልገውን ነገር ሁሉ የመቀምት ህዝብ እያደረገ ነው ያለው እና የምን ትልቅ ምስጋና እንድታደርጉልኝ በጣም ጥሪ አደርጋለሁ። ለአለም ህዝብን ለኢትዮጵያ ህዝብን የምን እዚህ መቀምት ላይ የሚደረገውን ነገር እንዲሰማ ቢደረግልኝ በጣም ትልቅ ነገር ነው እላለሁኝ። እኚህ ነዋሪ አያይዘው እንደገለጹልን በአሁኑ ሰዓት የቀይ መስቀል እና የአደጋና መከላከል ዝግጁነት ኮሚሽን ምዝገባ እያደረገ መሆኑን ነው። በተጨማሪም በመንግስት በኩል አስቸኳይ እርዳታ ተደርጎ ወደ የመኖሪያ ቀያቸው አሊያም ደግሞ ባሉበት መቋቋም የሚችሉበትን መንገድ እንዲያገኙና ትኩረት እንዲሰጣቸው ጠይቀዋል። በሌላ በኩል ደግሞ እዛው በቤንሻንጉል ጉሙዝ ካማሽ ዞን ውስጥ የሚገኙ ነዋሪ በመኖሪያ ቤታቸው ውስጥ እያሉ ችግር እንዳለባቸው ጠቅሰውልናል። ከሮብ ጀምረን ማለት ነው እስከ ዛሬ ድረስ ከቤት እየወጣን አይደለም። መንገድ ላይ የሚደርሰው ምንም የለም። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ቁጭ ብለን ወደ አምስት ቤተሰብ ሆነ ነው እዚህ ቤተሰብ የምንቀመጠው አንድ ቤት ውስጥ ወደ ሰላሳ ሰላሳ አምስት አርባ ሀምሳ ሆነ ነው አንድ ቤት ውስጥ የምንቀመጠው አንድ ላይ። እንዴት ልትሆኑ ቻላችሁ? አንድ ላይ የሆኑ ምናልባት አጋጣሚ ሆነው የሚያፈራሩ የሙዝ ቤተሰብ ለማትረኛው አንድ ላይ ሆነን ያለ የቀስቴ መስንንድን ከሆነ የሴቶች ውስን ህጻናት እና ሴቶች ውስ ናቸው ያሉት። እኛ ደግሞ ወንዶች ማለት ነው ማታ ማታ ዳርዳር ቆመን ለመከላከል እራሳችን ላይ ማስሪያት ነው የምንጠብቀው። የተኛን ሳይሆን እየደበቅ ነው ነው የምናድረው። ምን ያህል ቁጥር ያላችሁ ሰዎች ናችሁ? አሁን አንድ ቦታ ላይ ያላችሁት? ሀያ አምስት ነን እኛ አሁን በዚህ ቤተሰብ ውስጥ ያለ ነው፣ ሀያ አምስት ሰዎች ነን። ስለዚህ የተለያየ የቤተሰብ አባላት አንድ ቤት ውስጥ ነው ያላችሁት ማለት ነው? አዎ፣ አዎ። ስንት ቀን ሆናችሁ ከቤት ውስጥ ከወጣችሁ? ከቤት ውስጥ ከወጣን ሮብሌት ነው የወጣ ነው። ዛሬ ማክሰኞ ነው። ሮብሌት ነው የወጣ ነው። ሳምንት ለመሆን አንድ ቀን ብቻ ነው። ስድስተኛ ቀናችን ነው ማለት ነው። ውሃ፣ መብራት፣ ምግብ አላችሁ? ምግብ የለንም። አጋጣሚ ውሃ ቧንቧ እንጠቀማለን። ቧንቧ እስከዚያ ድረስ አልተዘጋም የምንበላው ደግሞ ቆሎ እና እንደገና ደግሞ ዳቦ ምናምን እየሰራን ነው የምንበላው እንጂ የምበላ የምጠጣ ምንም ነገር የለኝ። ከውሃና ከቆሎ በስተቀር ከውጭ የምናገኘው ነገር የለም። መብራትን ደግሞ ከጠፋ ወደ ስምንተኛ ወር አካባቢ ነው፣ መብራት አጋጣሚ የለም። ከማሽ ዞል ከማሽ ወረዳ ላይ ትላንትና አነጋግረን ነበር። የቤንሻንጉል ጉምዝ ክልል ባለስልጣናትን እንደነገሩን መከላከያ ፖሊስ ፌዴራል ፖሊስ ከተማ ውስጥ መግባቱንና ሁኔታዎች መረጋጋታቸውን ነው። እናንተ ባላችሁበት አካባቢ መከላከያ ፌዴራል ፖሊስ አልገባም፣ ሁኔታዎች አልተረጋጉም ማለት ነው። ፌዴራል ፖሊስ አሉ፣ መከላከያ ሰራዊት አሉ፣ ግን እየዞሩ አይደለም ከተማውን እየተሳብ እነሱ በቡድን በቡድን በመኪና ነው የሚዘዋወሩ እንጂ ሲቪል ሰላም ለመጠበቅ በተራ የወጡ ማታም ቀን እየጠበቁ አይደለም። እነሱ ሲወጡ በመኪና ነው ወጥተው የመመለሱ እንጂ ምንም እየጠበቁን አይደለም። ወጥታችሁ ሞክራችኋል? ችግር ገጥሟችኋል ወይስ ምናልባት በስጋት ነው ዝምብላችሁ ቤት ውስጥ የተቀመጣችሁት? ጤና ጣቢያ አካባቢ አሁን ቤቱን ለማየት ከከተማ ቤቱን ለማየት ሲወጣ ማለት ነው በድንጋይ ነው የተወገረ አንድ ሰው። አሁን አሁን በአስራ አንድ ሰዓት አካባቢ ሌላም ነዋሪ አነጋግሬ ነበር በስተን ከምትኖረው ያ ውስጥ አምሳ ከስልሳ አካባቢ ነው ሰዎች አንድ ላይ ምስር ለበሽታ መጋለጥ አለ፣ ምግብ አለ፣ ህጻናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የታመመ አለ፣ ስለዚህ እርጉዝ ሴቶች አሉ። ይሄ ሁሉ ችግር እኛ ላይ አለ ማለት ነው። ወደ ውጭ ወጥተን ፀሐይ እንኳን ማየት አልቻልም ፀሐይ ግቢ ውስጥ ወጥተን ፀሐይ ሁላ ማየት አልቻልም ማለት ነው እስከዚህ ነው እዚህ ያለን ችግር የሚደርስብን ማለት ነው ወጥታችሁ ፀሐይ ማየት የማትችሉት ምን ጥቃት የሰነዘርባችኋል ወይስ ሰግታችሁ ነው ራስ ሳይሆን ጥቃት ስለሚደርስብን ነው ወደ ውጭ ወጣ ሰው አይመለስም ወይ ሬሳው አይታይም ወይ ሰውዬ አይመለስም ስለዚህ ጥቃት ስለሚደርስብን ነው በቤንሻንጉል ጉሙዝ ክልል በከማሼ ዞን ባለፈው መስከረም 16 ቀን ግጭት ከተቀሰቀሰ በኋላ ወደ ሰባ ሁለት ሺህ የሚጠጉ ሰዎች መፈናቀላቸውን የኦሮሚያ ክልል የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ መናገራቸውን የቤንሻንጉል ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ ሰዎች መፈናቀላቸውን ገልጸው ቁጥሩ የተጋነነ ነው ማለታቸውን፣ በተጨማሪም የሟቾች ቁጥር በአጠቃላይ የስልሳ ሰባት መድረሱን የሁለቱን የክልል የወረዳውና ወረዳውና የአካባቢው ባለስልጣናትን ጠቅሰን መዘገባችን ይታወሳል። ነዋሪዎቹ ደግሞ የሚሉት ቁጥሩ ከዚህም በላይ ነው። የተበታተነ ቦታ በመሆናችን ነፍሳችን ወዳደረሰን ቦታ ላይ ተበታትነን ስለምንገኝ የሞተውን የጠፋውን የተቃጠለውን የወደመውን ንብረት ልናቅ የምንችልበት መንገድ የለንም። ስለዚህ በከተማ ውስጥ የሞተውን ሰው ቁጥር በተመለከተ ይህ ብቻ አይሆንም ሲሉ ይከራከራሉ። በሌላ በኩል ትላንት ያነጋገርኳቸው የቤንሻንጉል ክልል ምክትል ርዕሰ መስተዳድር አቶ አበራ ያደታ በአሁኑ ሰዓት የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ ከፍተኛ ጥረት እየተደረገ መሆኑን ገልጸው ሁኔታዎች መረጋጋታቸውን ተናግረው ነበር። ነዋሪዎቹ በበኩላቸው ምንም የተረጋጋ ነገር የለም፣ የፌዴራልና የመከላከያ ወታደር አባላቶች ከተማውን ከመዞር ውጪ ያደረጉልን ሁኔታዎች ወደ ሰላማዊ ቦታቸው እንዲመለሱ ያደረጉልን ምንም አይነት እገዛ የለም። ዛሬም ድረስ ሰዎች ጥቃት እየተሰነዘረባቸው ነው ሲሉ አስተያየታቸውን ሰጥተውናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደሚቀጥለው ዘገባችን ነው የምናልፈው። የ2012 ዲቪ ሎተሪ ከመጪው ረቡዕ መስከረም 23 ቀን ጀምሮ ክፍት እንደሚሆን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል እንደሌለባቸውም አሳስቧል። መለስካቸው አመሀ ዝርዝር አለው። በኢትዮጵያ ዘመን አቆጣጠር ለ2012 በአውሮፓውያን ዘመን አቆጣጠር ደግሞ ለ2020 የሚውለው የዳይቨርሲቲ ቪዛ ሎተሪ ወይም በአህጽሮት አጠራሩ ዲቪ ሎተሪ የውድድሩ ስርዓት ከነገ በስቲያ ረቡዕ ጀምሮ ክፍት እንደሚሆን የኤምባሲው ምክትል ቆንስላ ጄኔራል ማናቭ ጄይን አስታወቁ። የውድድሩ ስርዓት የሚዘጋበትም ጥቅምት 24 ቀን 2011 ወይም ኖቬምበር 6 2018 እንደሚሆን ተገልጿል። አመልካቾች ሁሉ ለማመልከት ማድረግ ያለባቸው በቀጥታ ወደ ኦፊሴላዊው የኢዲቪ ድረገጽ ገብተው በተመለከተው ጊዜ ውስጥ መመዝገብ ብቻ ነው። ይህንን ለማድረግ ምንም አይነት ክፍያ አይፈጸምም። ማንኛውም የዲቪ ሎተሪ ነጣ ለማንም አስገኛለሁ የሚል አካል አጨረባሪ ወይንም አታላይ ነው ሲልም ኤምባሲው ያወጣው የጽሑፍ መግለጫ አጥብቆ ያስጠነቅቃል። የኤምባሲው ምክትል ቆንስላ ማናቭ ጄይን ይህንኑ አብራርተዋል። There is no cost again to submit an entry. ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። ዕጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። ማናቸውም ሦስተኛ አካል ገንዘብ ክፈሉ ብሎ ከጠየቀ የማጭበርበር አድራጎት ነው። የዲቪ ዕጣ አሸናፊዎች ብቻ የቪዛ ማውጫ ገንዘብ ዩናይትድ ስቴትስ ኤምባሲ ለቃለ መጠይቅ ወይም ለኢንተርቪው ሲቀርቡ ይከፍላሉ። ከዚያ ሌላ ምንም አይነት ክፍያ የለም። መግለጫው ካተኮረባቸው ጉዳዮች ሌላው ደግሞ ምዝገባውን በተመለከተ ነው። ሕጉ የሚፈቅደው አንድ ማመልከቻን ለአንድ ሰው ብቻ ነው። አንድ አመልካች ከአንድ በላይ ማመልከቻ ቢያስገባ ከውድድር ውጭ እንደሚሆንም በጥብቅ ያስጠነቅቃል። እያንዳንዱ የዲቪ ሎተሪ አመልካች ማሟላት ያለበት ወይንም ያለባት የሥራ ልምድ ወይንም የትምህርት ደረጃ አለ። ቢያንስ አንድ አመልካች ከአንደኛ እስከ አስራ ሁለተኛ ክፍል ትምህርቱን በሚገባ ያጠናቀቀ መሆን እንዳለበትም የኤምባሲው መግለጫ ያስገነዝባል። ሚስተር ማናቭ ጄይን ይህን በተመለከተ አመልካቾች በመጨረሻ ቅሬታ እንዳይሰማቸው እያስጠነቀቁ የሚከተለውን ተጨማሪ አክለዋል። Each diversity visa applicant must meet the education or work experience requirements. እያንዳንዱ አመልካች የዲቪ እድል ለማግኘት የሚጠየቀውን የትምህርት ወይም የሥራ ልምድ ማሟላት ይኖርበታል። ቢያንስ የሁለተኛ ደረጃ ትምህርት ያጠናቀቀ መሆን አለበት ወይም ተመጣጣኝ የትምህርት ዝግጅት ሊኖረው ይገባል። ማለትም ዐሥራ ሁለተኛ ክፍልን ማጠናቀቅ ወይም የኮሌጅ ዲግሪ ሊኖረው ይገባል። ቲቤት የቴክኒክና ሙያ ስልጠና ደረጃውን አያሟላም። አስረኛ ክፍል አጠናቆ ወደ ቲቤት መሄዱ ከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅን ወይም የኮሌጅ ዲግሪ መያዝን አያክልም። የአሜሪካ ኤምባሲ በሰጠው በዚህ መግለጫ ማንኛውም አመልካች እውነተኛውን መረጃ መስጠት እንደሚገባ በጥብቅ አሳስበዋል። የተሳሳተ መረጃ መስጠት እስከ መጨረሻ ወደ ዩናይትድ ስቴትስ የመግቢያ ቪዛ ሊያስከለክል እንደሚችልም ያስጠነቅቃል። የዩናይትድ ስቴትስ መንግሥት በየዓመቱ ሐምሳ ሺህ የሚሆን የዳይቨርሲቲ ቪዛ በዓለም ለሚገኙ የተለያዩ አገሮች ዜጎች ያዘጋጃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ወይም ደሄድን አስራ አምስት የስራ አስፈጻሚ ኮሚቴ አባላትን በመምረጥና የቀድሞውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ሀያ አራት ነባር አመራሮቹን በክብር ማሰናበቱን ገልጿል። እስክንድር ፍሬው የደህዲን ማዕከላዊ ጽህፈት ቤት ኃላፊና የኢህአዴግ የስራ አስፈጻሚ ኮሚቴ አባሉ የሆኑትን አቶ ሞገስ ባልቻን በስልክ አነጋግሮ ተከታዩ ልኳል። ባለፈው ሳምንት መጨረሻ በሐዋሳ የተጀመረው የደሄድን ጠቅላላ ጉባኤ ነው ዛሬ የተጠናቀቀው። የደሄድን ማዕከላዊ ጽህፈት ቤት ኃላፊና በአዲሱ ምርጫም የንቅናቄውና የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ለአሜሪካ ድምፅ እንዳሉት ጉባኤው የተሳካ ነበር። ለስኬቱ ማሳያ ያሏቸውን ነጥቦችም ጠቅሰዋል። አቶ ሞገስ በሰላምና በዲሞክራሲ መንገድ መጠናቀቁን የመጀመሪያ ሲሉ አስቀምጠዋል። ሀሳቦች ፍጹም ዲሞክራሲያዊ በሆነ መንገድ መንሸራሸራቸውን እና የህዝቦች ወቅታዊ ችግሮችን መነሳታቸውን ደግሞ በሁለተኛነት ጠቅሰዋል። በክብር የተሸኙ ነባር አመራሮችን የተመለከተውን ደግሞ ሶስተኛ ሲሉ ነው ያብራሩት። ይሄ ጉባኤ ለረዥም ጊዜ በድርጅቱ ከፍተኛ የአላፊነት ቦታዎች ላይ አገልግሎት ሲሰጡ የነበሩ አመራሮቻችን በአመራር መተካካት ስርዓቱ መሰረት በክብር እንዲሸኙ መደረግ መቻሉ እና ለዚህም ጉባኤው እውቅና መስጠት መቻሉ። እዚህ ላይ አቶ ሞገስ ላነሳው ነበር በጥያቄ ሀያ አራት ናቸው እንግዲህ በክብር የተሰናበቱት ምክንያታቸው ምንድን ነው? የሀያ አራቱ እንግዲህ የቀድሞውን የሀገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሌሎች ከፍተኛ አመራሮች ጭምር ናቸው የተሰናበቱት እና የእያንዳንዳቸው ምክንያት የተለያየ ነው ወይስ የሁሉም መተካካት በሚለው መርህ መሰረት ነው የተሰናበቱት? ይሄ አሰራር ስርዓት አለው በኢህአዴግ ምክር ቤት የጸደቀ ከሁለት ሺ ሶስት ጀምሮ ነገር ግን እኛ ከክልል ተጨባጭ ሁኔታ ከደይደን አንጻር ያንን መመሪያ ዘረዘር አድርገን ለማየት ሞክረናል። በተከታታይ በስራ አስፈጻሚ ሊቀመንበር በምክትል ሊቀመንበር ደረጃ ላይ ያሉ ሁለት ተርም የምንለዋለን ለተከታታይ አስር ዓመታት በዚህ አይነት የድርጅት አላፊነት ቦታ ላይ ያሉ ያገለገሉ ጓዶች እውቅና ሰጥተናቸው ቦታውን ለሌሎች አዲስ ተኪ ያመራር ትግሉ በቅብብሎሽ እንዲዘልቅ ለማድረግ እንዲያስችል ሁለተኛ ላለፉት አስራ አምስት ዓመታት ወይም ሶስት ተርም ነው የምንለው ለስድስት ተከታታይ ጉባኤ በማዕከላዊ ኮሚቴነት ተመርጦ የማዕከላዊ ኮሚቴ አመራርነት ቦታ ይዞ አመራር ሲሰጡ የነበሩ ጓዶችም እነዚህ ከአገልግሎት ቆይታቸው አንጻር አዲስ እየመጣው ካለው የአዲስ ትውልድ ፍላጎት ጋር ተያይዞ እነዚህ ሰዎች ያላቸው አስተዋጽኦ ትልቅ ቢሆንም ግን ለሌላው ትውልድ ደግሞ እድል መስጠት አስፈላጊ ስለሆነ እና ያንን ለማመቻቸትም እንዲቻል በተልእኮ በተለያየ በቅርብ ሆኖ አመራር ለመስጠት ያልቻሉ ጓዶችም ለበቅርብ ሆኖ አመራሩን መስጠት የሚችሉ ወቅታዊ ሁኔታዎችን የገመገመ አመራር መስጠት ለሚችል ኃይል ቦታውን መልቀቅ አስፈላጊ ሆኖ ስለተገኘ፣ ይሄ በዝርዝር በድርጅታችን በውስጥ ውይይት አድርገንበት መግባባት ፈጥረን ይሄንንም ለጉባኤ ወስደን ስናገር ጉባኤው ሙሉ በሙሉ ሀሳቡን ተቀብሎት አድቆ ለእነሱም እውቅና ሰጥቶ ስለዚህ የአመራር የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ ብቅብ ብሎ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። ስለዚህ ይሄ የአመራሩን በምስጋናና በእውቅና ስንብት ማድረግ መቻሉ ትልቅ ስኬት ነው። የጋራ መግባባትም የፈጠርንበትና ወደ አንድ ምዕራፍ ያሸጋገረን ነው። በአመራር መተካከቱ የወጡ ጓዶች በሚኖርበት ሰዓት ምን አይነት አመራር ነው ደግሞ ይሄን የፊት ቦታውን ይዞ ትግሉን ሊመራ የምችለው የሚለው ነገር አንደኛው አቅም፣ የወጣቶች ተሳትፎ፣ የሴቶች ተሳትፎ ይሄንን በሚጋብዝ አግባብ ወደ ትግሉ መቀላቀል መቻል አለባቸው። የአመራር ቦታውን መያዝ መቻል አለባቸው። ካልኑ አንጻር ይሄም አንድ የዴድን ማዕከላዊ ኮሚቴ ስልሳ አምስቱ ነው በኛ ሁኔታ። ስልሳ አምስት ማዕከላዊ ኮሚቴን ለመምረጥ ሰባ አካላት ናቸው የተጠቆሙት። ከሰባ ውስጥ ነባር በማዕከላዊ ኮሚቴን ውስጥ የነበሩት የተጠቆሙት ሀያ አንድ ናቸው። ሰላሳ ፐርሰንቱ አካባቢ ነው ነባር ማዕከላዊ ኮሚቴ የተባለው የተመረጠው እጩ ሆነው የተጠቆሙት ወይስ የተመረጡት እጩ ሆነው የተጠቆሙት። ስለዚህ ሰባ ፐርሰንቶቹ አዲስ ናቸው ማለት ነው። ከእነዚህ ከተጠቆሙትም እንደዚሁ ከስልሳ አምስቱ ሀያዎቹ ነባር ማዕከላዊ ኮሚቴ ውስጥ የነበሩ አርባ አምስቱ ደግሞ አዲስ የማዕከላዊ ኮሚቴነት ውስጥ የተቀላቀሉ ናቸው። ስለዚህ የአመራር ጥንቅሩንም ስናየው የበለጠ አቅም መፍጠር የሚያስችልበት ሁኔታ ሁለተኛ ያስቀመጥነውም ግብ ያሳካ ሁኔታ መኖሩን ያሳያል። አቶ ሞገስ፣ እዚህ ላይ ለምሳሌ በሌሎቹ የኢህአዴግ አባል ፓርቲዎች ውስጥ የሬዮት ዓለም ጉዳይ፣ የአርማ ጉዳይ፣ የስያሜ ጉዳይ የመሳሰሉት ሳይቀር ውይይት ተደርጎባቸዋል። መጨረሻ ላይ የተለያየ ውጤት ነው ያመጡት። በእናንተ ፓርቲ እንደዚህ አይነት ውይይቶች ተደርገው ነበር? አሁን በደሄድን ጉባኤ እኛ ወደዚህ ጉባኤ ከመግባታችን በፊት ከስድስት ወር በፊት አጠቃላይ ወደ ጉባኤው ሲንገባ ምን ጉዳዮችን ነው ልናሳካ የሚገቡ ምንድናቸው? ያሉት መስተካከል መፈተሻ ያለብን ምንድናቸው? በድርጅት ሁኔታ በክልል ህዝቡ ውክልና በሰጠ መሰረት የክልልን መንግስት በምንመራበት የመንግስት ሁኔታ ላይ ምን ሁኔታዎች አሉ? በምን ስድስት በተመረጡ ርዕሶች ላይ ጥናት አድርገናል። ከዚህ ከነሱ ስድስት የተመረጡ ርዕሶች ውስጥ አንዱ የፓርቲ ስርዓት ግንባታችን ነው። የፓርቲ ስርዓት ግንባታችን የሚመራው በልማታዊ ዲሞክራሲ መስመር ነው። ይህንን መስመር በነዚህ በዚህ መስመር ውስጥ ማይቀፍ ሆኖ የወጡ ፕሮግራሞች አሉ። በዚህ ፕሮግራም ውስጥ የደነገግናቸው እገደንቧለ የድርጅታችን መራገደንባል እነዚህ ዝርዝር ሁኔታዎች ስለዚህ እነዚህን ስንፈትሻቸው አንዱ አሁንም ይህንን ትግል በንቅናቄ ነው መምራት መቻል ያለብን ወይንስ ሌላ የትግል መድረክ ፈጥረን ነው ይህንን ጉዳይ ልንታገል የምንችለው የምለው አንዱ ከተጠኑ ጥናቶች ውስጥም ከአባላት በተደረጉ ውይይትም ተነሳው ነጥብ አንዱ ነው። ሁለተኛው የአይዲዮሎጂ የሪዮታልም ለውጥ የለንም የምክንያቱ የምንታገለው ማህበራዊ መሰረት መሰረታዊ ለውጥ ባላመጣበት የሪዮታ ለም ለውጥ ማምጣት ትግሉን ውጤት ዳር ከማድረስ አንጻር የሚቀረው ይሆናል ማለት ስለዚህ ማህበራዊ መሰረቶቻችን እስካልተቀየረ ድረስ የፕሮግራም የሮይታልም ለውጥ የምናመጣ የምንቀይርበት ምክንያት የለም። ነገር ግን ደንባችን ላይ የተወሰኑ ሊስተካከሉ የሚችሉት ከአርማ ጋር ተያይዞ፣ ከስያሜ ጋር ተያይዞ ያሉ ጉዳዮ አንዱ የውይይት ነጥብ ተደርጎ ጉባኤተኛው የሰጣቸው አስተያየቶች አሉ። እስከታች ድረስ ደግሞ ባደረግነው የአባላት ውይይትም አባላትን በእነዚህ ዙሪያዎች ላይ በጥናቱ የተገኙ ግኝቶች ላይ የሰጣቸው አስተያየቶች አሉ። እነዚህን አስተያየቶችና ጉባኤው ደግሞ በአቅጣጫ ያመላከታቸውን ነጥቦች ይዘን አሁን አዲስ የተመረጠው የደይደን ማዕከላዊ ኮሚቴ እነዚህ ነጥቦች ለቅሞ ወስዶ ዝርዝር ስራዎችን በመስራት ህገ ደንቡ ጋር ሊሻሻሉ የሚገቡ ሌሎች ስያሜዎች ጋር ምን አይነት የትኛው የስያሜ ነው የክልሉ ዝዝት በበለጠ አታግሎ የተሻለ ሌት ደረጃ ሊያደስ የሚችሉ የሙሉ ነገር እነዚህም ቀጣይ የተቋቋመ ማዕከላዊ ኮሚቴ እንደ አሳይንመንት ወስዶ የሚሰራው ጉዳይ ነው እና በእኛም ጉባኤ እነዚህ ነጥቦች እየታለፉ አይደለም የሚለውን ለማንሳት ነው። የደሂድን ጉባኤ ዛሬ በመጨረሻ ቀን ውሎው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑትን ዘጠኝ ሰዎች ጨምሮ በድምሩ 15 የስራ አስፈጻሚ ኮሚቴ አባላትን መርጧል ከዚህ ቀደም ሲልም 65 የማዕከላዊ ኮሚቴ አባላትን መርጧል አራቱ አባል ድርጅቶቹ በጅማ በባህር ዳር በመቀሌና በሐዋሳ ያደረጓቸው ጉባኤዎች መጠናቀቃቸውን ተከትሎ ዋነኛው የኢህአዴግ ጉባኤ ነገ በሐዋሳ ከተማ እንደሚጀመር ይጠበቃል የኢህአዴግ ከፍተኛው የስልጣን አካል የሆነው ይህ ጉባኤ በኢትዮጵያ የለውጥ እርምጃዎች መወሰድ ከጀመሩና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሲካሄድ የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አፍሮ አፍሪካ እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና፣ እኔም መስታወት አድራጋው ነበር። በቴክኒክ ሞቅ ቢል እያበረው ነበር የስርጭት መሀንዲሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በጀመርነው ኦ አፍሪካ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። Oh, <muchas> I'm ሬዲዮ ሰገላ አሜሪካ